ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የእስራኤልና የሐማስ የጋዛ ሰርጥ ድንበር ተኩስ ተገታ፣ ኢትዮጵያ ተፎካካሪ ፓርቲዎች በምርጫው ጊዜ ሰሌዳ መራዘም ቅሬታ እንዳልገባቸው ገለጡ፣ ዶሚኒክ ቲም ከሊዮን ኦፕን ተሰናበተ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስራኤልና ሐማስ በጋዛ ሰርጥ የድንበር ተኩስ ማቆም ስምምነት ላይ ደርሰዋል። የተኩስ ማቆም ስምምነቱ ለ11 ቀናት በጋዛ ሰርጥ ሲካሄድ የነበረውን ወታደራዊ ዘመቻ እንዲገታ አድርጓል። የተኩስ አቆም ስምምነቱ እውን የሆነው ዛሬ አርብ ሜይ 21 በአውስትሬሊያ ምስራቃዊ መደበኛ ሰዓት አቆጣጠር ከማለዳው 9 ሰዓት ጀምሮ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቢሮ እንዳስታወቀው ከሆነ የጠቅላይ ሚኒስትሩ የጸጥታ ካቢኔ በግብፅ የቀረበውን የጋራና ቅድመ ሁኔታ አልባ የተኩስ አቁም ስምምነትን በሙሉ ድምፅ አጽድቋል። እስራኤል ከተኩስ አቁም ስምምነት ላይ በአስቸኳይ እንድትደርስ በዩናይትድ ስቴትስ በኩል ብርቱ ጫና ተደርጎባታል። የፍልስጤም የውጭ ጉዳይ ሚኒስትር ራይድ አልመሊክ በበኩላቸው የእስራኤልን የተኩስ አቆም ስምምነት አስመልክተው ሲናገሩ እስራኤል ሁሌም ከተኩስ አቆም ስምምነት ላይ የምትደርሰው በጋራ ሳይሆን በተናጠል ነው ይህንንም የምታደርገው ለሌላኛው ወገን እውቅና ላለመስጠት ነው ብለዋል። በወታደራዊ ግጭቱ ወቅት 65 ሕፃናትን ጨምሮ 230 ያህል ፍልስጤማውያን ሲገደሉ በእስራኤል በኩል አንድ የአምስት ዓመት ወንድ ልጅና የ16 ዓመት ልጃገረድን ጨምሮ 12 ሰዎች ተገድለዋል። የኢትዮጵያ ተፎካካሪ ፓርቲዎች በምርጫው መራዘም የበረታ ቅሬታ እንደሌላቸው ገለጡ። የኢትዮጵያ 2013 አገር አቀፍ ምርጫ ተራዝሞ ለሰኔ 14 ቀን ተቆርጦለታል። ይህንኑ የምርጫ ጊዜ ሰሌዳ መራዘም አስመልክቶ ሶስት ተፎካካሪ ፓርቲዎች በተለይ ለኤስቢኤስ አማርኛ የፓርቲያቸውን አታዮች ገልጠዋል። የአዲስ ትውልድ ፓርቲ ሊቀመንበር አቶ ሰለሞን ታፈሰ የድርጅታቸውን አቋም ሲገልጡ ያሉ ሲሆን ዜጋ እንደ ዜጋ ከአስራ ስምንት ዓመት በላይ ሆነ የመምረጥ እና የመመረጥ እድል ያለው አካል የምርጫ ካርዱም ወሰደ አይመስለኝም። ለዛም ጊዜ ቢሰጥ የሚል የሁላችንም ሀሳብ ነው። እንደገና ደግሞ የምርጫ ጊዜው እንዲራዘም ያለውም አንዳንድ የሚሰሩ ነገሮች የፖለቲካ ፓርቲዎች ያልተዘጋጀንባቸው ቅስቀሳ ያላደረግንባቸው፣ አንዳንድ ቦታ ከሰላምና ከጸጥታው አኳያ ያልገባንባቸው። እንደገና ደግሞ የፖለቲካ ፓርቲ ሲባል ብዙ ነገር አለ። የፋይናንስ ችግሮች አሉብን። እነዛን ደግሞ ከራሳችንም ችግር የተነሳ ያልገባንባቸው ቦታ ስላለ ትንሽ እንዲራዘም የኛም ፍላጎት ነው። የእናት ፓርቲ ተጠባባቂ ፕሬዚደንት ዶክተር ሰይፈ ስላሴ አያሌው በበኩላቸው በሁለት እና በሶስት ሳምንት እንደሚራዘም ሲነገር፣ እንዳጋጣሚ ፓርቲ ወክዬ ስብሰባ ላይ ነበርኩኝ። እንደ እኛ እንደ እኔ ፓርቲ እናት ፓርቲ ያን ያክል በጣም ችግር ያለበት ነገር አይደለም። በእርግጥ ይሄ ምርጫ ቀኑ በሚገፋበት ጊዜ ከግንቦት ወደ ሰኔ በሚሄድበት ጊዜ ሰኔ እንደሚታወቀው ሀገራችን በግብርና ላይ የተመሰረተ ምጣኔ ሀብት ነው ያላት። ስለዚህ ሰኔ ደግሞ ለእርሻ ዝግጅት የሚጀመርበት ጊዜ ነው። እንደ አጋጣሚ ሆነው ምናልባት የሁኔታው መደበኛው ካልሆነ እና ከመደበኛው የተለየ ነገር ከሆነ ዝናብ የሚጀምርበት ጊዜ ሊሆን ይችላል። ዝናብ ከጀመረ ደግሞ የኛ ገጠሮች አስሰብ ላይ አይደሉም፣ በቀላሉ የሚደረ ተደራሾች አይደሉም እና ዝናቡም ሊያስተጓጉል የሚችልበት አይነት ነገር አለ። እነህ እነዚህ ነገሮች ካልሆኑ በስተቀር እንደዚህ አይነት ሁለትና ሶስት ሳምንት መደፋቶች ያን ያክል በጣም ችግር ያለባቸው አይደሉም ሲሉ የኢትዮጵያ ነፃነት ፓርቲ ሊቀመንበር አቶ ግዛቸው አመራ የድርጅታቸውን አቋም ሲያስረዱ እኔ በመራዘሙ ቅሬታ የለብኝም። እንደ ፓርቲ ቅሬታ የለብንም። ተፎካካሪ ፓርቲዎችም ይሁን ህዝቡ እድሜ እንደተጨመረልን መቁጠር አለብን። እድሜ ነው የተጨመረልን ሶስት አመት በጣም ብዙ ነው ብለዋል። በአስር ሺዎች የሚቆጠሩ ተማሪዎች በመላው አውስትሬሊያ የመማሪያ ክፍሎቻቸውን ለቀው በመውጣት በአየር ንብረት ለውጥ ላይ ጠንካራ ግብራዊ እርምጃ እንዲወሰድ በዛሬው ዕለት ዓርብ፣ ሜይ 21 ሰላማዊ ሰልፍ አካሂደዋል። ተማሪዎቹ የፌዴራል መንግስቱ ለጋዝና የከሰል ፕሮጀክቶች የሚያደርጋቸውን ድጎማ እንዲያቆምና በምትኩ ለንጹህ ታዳሽ ኃይል እንዲያውል የሥራ ዋስትናዎችና ለአውስትሬሊያ ነባር ዜጎች ጥያቄዎች ምላሽ እንዲሰጥ አሳስበዋል። በሰልፉ ላይ ከተገኙት ውስጥ የበርዉድ ልጃገረዶች ሁለተኛ ደረጃ ተማሪዋ ነቢላ መንግስት ከወረርሽኙ የኢኮኖሚ ማገገሚያ ፕላኑን ጋዝ ላይ ማድረጉ ውድቀት እንደሆነ ተናግራለች። አያይዘም ትምህርት ቤት እንጂ እዚህ መገኘት አልነበረብንም። ይሁንና በግልጽ እንደሚታየው የምንገኘው ጎዳናዎች ላይ ነው፣ ስለምን መንግስት ከቶውንም አልሰማ በማለቱ ነው። ያለ አንዳች ጥርጣሬ መንግስት ደግሞ ደጋግሞ ለውድቀት ዳርጎናል። እርምጃ ለመውሰድ ፈቃደኛ ባለመሆናቸው ለወደፊት እጣ ፈንታችን ፍልሚያ ማድረጉ የእኛ ፋንታ ነው ብላለች። ባለፈው ሳምንት መንግስት ይፋ ባደረገው ዓመታዊ በጀቱ ለጋዝ ኢንዱስትሪ ማስፋፊያ 58 ሚሊዮን ዶላርስ የመደበ ሲሆን በዚህ ሳምንትም ኒው ሳውዝ ዌልስ ለሚገኘው ሃንተር ቫሊ የጋዝ ኃይል ማመንጫ 600 ሚሊዮን ዶላርስ መድቧል። ባለፉት 24 ሰዓታት አውስትራሊያ ውስጥ ከፍተኛ ሬኮርድ ያስመዘገበ የኮሮና ቫይረስ ክትባት ተካሄደ። 101146 ክትባቶች ባለፈው ቀን ብቻ የተሰጠ ሲሆን በጥቅሉ 3.47 ሚሊዮን አውስትራሊያውያን ተከትበዋል። የዓለም ንግድ ድርጅት የኮሮና ቫይረስ ክትባት ምርት እንዳይያዝ ጥሪ አቀረበ። የድርጅቱ ዋና ዳይሬክተር ኒጎዚ ኦኮንጆ ሊዋላ የአውሮፓ ፓርላማ ላይ ተገኝተው ባደረጉት ንግግር በዓለም አቀፍ ደረጃ ያለውን የክትባት ሂደትና በተለይም አፍሪካን ገጥሞት ያሉትን ተግዳሮቶች አንስተዋል። አፍሪካን አስመልክቶም 1.3 ቢሊየን ህዝብ ያላት የማምረት አቅሞም 0.17 ፐርሰንት እንደሆነና 99 ከመቶ ክትባቶችን ከውጭ ወደ አህጉሪቱ እንደምታስገባ ገልጠዋል። በ1995 ጋዜጠኛ ማርቲን በሺር እንደምን ልዕልት ዳያናን ቃለመጠይቅ ለማድረግ እንደበቃ የመረመሮት ጡረተኛ ዳኛ ግኝት በሺር የቢቢሲን መርሆች በመጣስ ሐሰተኛ ዶክሜንቶችን እንደተጠቀመ አመልክቷል። በቃለ ምልልስ ወቅት ልዕልት ዳያና ከልዑል ቻርልስ ጋር በነበራቸው ጋብቻ እክል ገጥሟቸው ያሉ መሆኑን የገለጹ ሲሆን በመላው ዓለም ሚሊዮኖች ተመልክተውታል። የምርመራ ግኝቱን ተከትሎ ብሽርና ቢቢሲ ይቅርታ ጠይቀዋል። የቢቢሲ ዋና ዳይሬክተር ቲም ዴቪ ያ ሁነት ለቢቢሲ የጨለማ ቀን እንደነበር ጠቅሰው ይቅርታ የመጠየቁ ተግባርም ተገቢ እንደሆነ ተናግረዋል። ዋሽንግተን በኢራን ላይ ጥላቸው ከነበሩት ማዕቀቦች ቁልፍ የሆኑትን በማንሳቷ ኢራን በኒውክሊየር ግንባታ ሳቢያ ከዩናይትድ ስቴትስ ጋር የነበራት የተካረረ አለመግባባት ለማስወገድ መቃረቧን አስታወቀች። ቴህራን እና ዋሽንግተን በ2015 ኢራን የኒውክሌር መሳሪያዎችን እንድትገነባ ደርሰው የነበረውን ስምምነት ዳግም ግብር ላይ ለማዋል በእጃ ዙር ቬና ውስጥ ለስድስት ሳምንታት ተደራድረዋል። ሁለቱ አገራት የተዋውሉት ውል ለመፍረስ የተዳረገው ፕሬዚደንት ትራምፕ ወደ ሥልጣን በመጡ ወቅት ውሉን አልቀበልም በማለታቸው ነው። የኢራን ፕሬዚደንት ሐሰን ሮሃኒ ዩናይትድ ስቴትስ ቁልፍ ማዕቀቦችን እንዳነሳች እና ዝርዝር ጉዳዮችን በሚቀጥለው ሳምንት በሚካሄደው ውይይት እንደሚቋጭ ጠቁመዋል። ከዓለም የወንዶች ሜዳ ቴኒስ አራተኛ ደረጃ ላይ የሚገኘውን ኦስትሪያዊን ዶሚኒክ ቲም ከዓለም 49ኛ በሆነው እንግሊዛዊ ካሜሮን ኖሪ ተረቶ ከሊዮን ኦፕን ተሰናብቷል። ኖሪ ቲምን ስድስት ሶስት ስድስት ሁለት በሆነ ውጤት ከአንድ ሰዓት ባነሰ ጊዜ ውስጥ ማሸነፍ ችሏል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከአንድ ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና አዲስ አበባን አየር ጠባይ ትንበያና ሰመልን። ፐርስ ካፍያው ይጨምራል። ዝቅተኛ 12 ከፍተኛ 22። አድላይድ በአብዛኛው ፀሐያማ ሆነው ይውላል። ዝቅተኛ 12 ከፍተኛ 24። ሜልበርን ፀሐያማ ይሆናል። ዝቅተኛ 6 ከፍተኛ 19። ሆባርት ፀሐያማ ይሆናል። ዝቅተኛ 7 ከፍተኛ 20። ካምብራ በአብዛኛው ፀሐያማ ሆነው ይውላል። ዝቅተኛ 1 ከፍተኛ ሰዓት ስድስት። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 21። ብሪስበን ሊያካፋ ይችላል። ዝቅተኛ 13 ከፍተኛ 23። ዳርዊን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 23 ከፍተኛ 33። አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 27። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የእስራኤልና የሐማስ የጋዛ ሰርጥ ድንበር ተኩስ ተገታ ኢትዮጵያ ተፎካካሪ ፓርቲዎች በምርጫው ጊዜ ሰሌዳ መራዘም ቅሬታ እንዳልገባቸው ገለጡ። ዶሚኒክ ቲም ከሊዮን ኦፕን ተሰናበተ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።